ጋቢና ቪኦኤ ጋር ናቸው ያላችሁት። በየዕለቱ ልዩ ልዩ ሀሳቦችን ወደ ስራ የሚለውጡ ወጣት ኢትዮጵያውያንን እናያለን። ሆኖም እኚህ ስራ ፈጣሪ ወጣቶችን በአንድ ላይ የሚያስተባብር ፍላጎታቸውና ህልማቸውን አዳምጦ ከአስፈላጊው ደጋፊና አጋር አካል ጋር የሚያገናኝ የራሳቸው የሆነ ማህበር ባለመኖሩ የወጣቶቹ የግል ጥረት ፍሬ ሳያፈራ ይቀራል። ይህን ለመቀየር የወጠነ ማህበር ከሰሞኑ ተመስርቷል። የኢትዮጵያ ወጣት ስራ ፈጣሪዎች ማህበር ይሰኛል። ከሀብታሙ ስዩም ጋር አጠር ያለ ቆይ ያደረገችው የማህበሩ ፕሬዚዳንት ሳሚያ አብዱል ቃድር ማህበሩን ለመመስረት ያበቁት ምክንያቶችን ቀድማ ነግራናለች። እኛ ወጣት ኢትዮጵያ ስራ ፈጣሪዎች ከአይዲያ ተነስተን ድርጅት መመስረት ሌቭል እስከምንሄድበት ደረጃ ድረስ በጣም ብዙ ቻሌንጆች አሉ። የመጀመሪያው ቻሌንጅ ምንድን ነው? ክህሎት የለንም። ከትምህርት ቤትም ከአካባቢም በየትኛውም አጋጣሚ ለወጣቱ ሰልፍ ዴቨሎፕመንትና ቴክኒካል የሆኑ እንዴት አይዲያ መሬት ይርጋሉ የሚሉ የትሬኒንጎች የሉንም ወጣቶች። ስለዚህ የትሬኒንግ አክሰስ ያስፈልገናል። የመጀመሪያ ክህሎት ላይ የተነሳ ነው፣ እውቀት መር መሆን ያለበት ወጣቱ በሚለው ማለት ነው። ሁለተኛ፣ ትክክለኛ ወቅታዊና ጠቃሚ የሆነ መረጃ ወጣቱ ማግኘት አይችልም። እኛም በመንገዳችን የአሁኔም ወጣት ነው ይህንን ካምፓኒ ኔግል ካምፓኒ ለመመስረት በሚሄድበት ጊዜ በጣም ይቸገር ነበረ። የትኛው መንግስት መስሪያ ቤት የቱ ጋር እንደሚገኝ ሁላ አናውቅም። ሌሎች መስሪያ ቤቶችን የምንፈልጋቸውን የት እንደሚገኙ አናውቅም። ምን ይዘን መሄድ እንዳለብን አናውቅም። መረጃ ችግር አለ። የመረጃ እውነተኛን መረጃ ትክክለኛ መረጃ ማግኘት አንችልም። ስለዚህ ሁለተኛው መረጃ ቤስድ ኢንፎርሜሽን ነው፣ ሁለተኛው አላማችን። ሶስተኛው ደግሞ ምንድን ነው እኛ ወጣት ስራ ፈጣሪዎች ትልቅ የሆነ ችግር ያለብን ነገር ምንድን ነው? የኔትወርክ ሲስተም ነው። ያ ማለት አንድ አይነት አይዲያ ያላቸው ወጣቶችን እነዛን ወጣቶችንም የሚፈልጉ ድርጅቶች የሚገናኙበት ኔትወርክ የለም። ያ ማለት ለምሳሌ እኔ ትምህርት ላይ ነው የምሰራው፣ ትምህርትን አክማለሁ ብዬ የተነሳሁት ሌላ ትምህርት ላይ የሚሰራ ወጣት ጋር የእሱ ለምሳሌ እሱ የሌላ ፕሮዳክት ከሆነ አንድ ላይ ሆነን እንድንሰራ፣ ሌላው ደግሞ ትምህርት ላይ ከሚሰሩት አካላት ጋር ኮኔክት የሚደረግበት ኔትወርክ የለም። ያንን ኔትወርክ ሲስተም ነው እያሰብነው ማለት ነው። አራተኛ ደግሞ ምንድን ነው፣ በመንግስት የሚወጡ ፖሊሲዎች አሉ። እነዛ ፖሊሲዎች ወጣቱን ያማከሉ አይደሉም። እነዛ ፖሊሲዎች በሚወጡበት ጊዜ ወጣቱን ወክሎ እነዛ ፖሊሲዎች ወጣት ስራ ፈጣሪዎችን ይጎዳል፣ እነሱን አይመለከትም ኦር ጫና ውስጥ ይከታቸዋል ወይ እነሱን ያማከል አይደለም የሚለውን ነገር የሚገመግም ወጣቱን ፖሊሲ አድቮኬሲ ማለት ነው። መንግስት የሚወጡ ህጎች ለወጣት ስራ ፈጣሪዎች ምቹ እንዲሆኑ የማድረግ ማለት ነው። ብዙ ጊዜ ብዙ ነገሮች ባለስልጣኖች፣ ምናምን የተለያዩ ቦታ ያሉ ሰዎች እኔም ፐርሰናሊ ኦ አሪፍ ነበር፣ አይዲያስ እንደዚህ ነበር፣ አሁ ቢሆን ጥሩ ነበረ ግን ፖሊሲው አይፈቅድም ፖሊሲው እንደዚህ አይደለም፣ የእንትን ስርዓታችን እንደዚህ አይደለም ብለን እንገፋለን። እና ሶ ይሄ ፖሊሲ ምንድን ነው ማይስተካከል ነው ወይ? እነሱም ካመኑበት ፖሊሲው ከሆነ ማነቆ የሆነ ለምን ፖሊሲ አድቮኬሲ ስራ እንሰራም ነው እና አራተኛው ፖሊሲ ነው። አምስተኛና የመጨረሻው ደግሞ የፋይናንስ አቅያው፣ እንደምታውቁት ኢትዮጵያ ውስጥ ቤት ወይም መኪና ከሌለ ባንኮች እንኳን ኮላተራል ካልያዙ አይዲያ ላይ ኢንቨስት አያደርጉም። ኤንጅል ኢንቨስተሮች የተለያዩ ኤንጅል ኢንቨስተሮች ዓለም ከኢትዮጵያ ውጭ ያሉ ሀገራቶች ላይ ኤንጅል ኢንቨስተሮች ኢንቨስት ያደርጋሉ፣ ሼሪ ይወስዳሉ። ኦር ሌላ በሁለቱ ውል መሰረት የሚሆን ነው የሚሆነው። እና ትልቁ ነገር እነዚህ ሁሉ ስቴፖች ሄደን መጨረሻ ላይ በገንዘብ ኢንቨስትመንት እጥረት አማካኝነት ለሀገርም የሚጠቅም ትልልቅ አይዲያችንን መሬት ለማውረድ የሚቸግረን ነገር ምንድን ነው የፋይናንስ ችግር ነው እና ስለዚህ፣ እነዚህ አምስቱ ችግሮች በማንኛውም ወጣት ስራ ፈጣሪ ኢትዮጵያ ላይ እኔም ጨምሮ የሚገጥሙ ችግሮች ናቸው። ስለዚህ እኛ የተሳካልን ያው እና ቪዥናችንን መሬት ማውረድ የቻለን ወጣት ስራ ፈጣሪዎች አንድ ላይ ሆንን። ያው ኢኒሽቲቭን የሰርኩት እኔ ነበርኩ መጀመሪያ ላይ ኢኒሽቲቭ መስተድን አምስት ወጣቶች አንድ ላይ ሆነን እና አሁን የተለያዩ ስራ ፈጣሪ ወጣቶች አንድ ላይ አሉ። መሰረት ነው ማለት ነው እንደሚታወቀው ኢትዮጵያ የወጣቶች ሀገር ናት በርካታ ወጣቶች ደግሞ ስራ በመፈለግ ሂደት ውስጥ ናቸው ስራ አጥ ወጣቶች እንዳሉም ይታወቃል የማህበሩ መመስረት በተለይ ለተሰጥኦና ለትምህርት ደረጃቸው የሚመጥን ስራ በማፈላለግ ላይ ለሚገኙ ወጣቶች በምን አይነት መልኩ ሊጠቅማቸው ይችላል ምን አይነት ተግባራትን ስለማከናወን አቅዳችኋል በጣም ጥሩ ያው አሁን ላይ ሁለት አይነት ወጣቶችን ነው የምናስተናግደው። የመጀመሪያው ወጣት ስራ የፈጠሩ ስታርታፖች ማለት ፈጥረው መሬት ላይ ጅማሮ ላይ ያሉ ማለት ነው። እነሱ በካምፓኒ ኦር ካምፓኒ ክሬት ያደረጉ ግን ገና ስታርታፕ ላይ የሆኑ እነሱን አንድ ካታጎሪ ነው የምናደርገው። ምንድነው ለእነሱ ካምፓኒያቸውን እንዲያስፋፉ፣ ቪዥናቸውን በደንብ እውን እንዲያደርጉ ስራዎችን ከማገናኘት ልክ ያው እንደ ቻምበር ኦፍ ኮሜርስ ማለት ነው፣ እንደ ነጋዴዎች ማህበር ለማለት ነው። ሌላው ደግሞ ገና በአይዲያ ደረጃ ፕሮፖዛል ፕሮፖዛል ደረጃ ነው ያልደረሱ ገና በአይዲያ ደረጃ ችግር የታያቸው ያው ምንድነው ወጣት ስራ ፈጣሪ ኢንተርፕሪነር ማለት ችግር ማየት እንችላለን ማለት ነው። ለዛ ችግር ደግሞ ሶሉሽን ይዘናል ማለት ነው። ስለዚህ እንደዛ አይነት ወጣቶችን ፕሮፖዛላቸውን ዴቨሎፕ ከማድረግ ጀምሮ መረጃዎችን ከመስጠት እነዛ ልጆች በተለያዩ ሰፖርቲቭ ሌተሮች አጅበን የሚሄዱበት ቦታ ላይ ቅድም የነገርኩት ቻሌንጆች እንዳይገጥማቸው አድርገን ወደ ካምፓኒ ደረጃ ራሳቸውን ከፕሮፖዛል ኦር ከአይዲያ ካምፓኒ ክሬት የሚያደርጉበትን ሁኔታ ነው የምናመቻቸው ማለት ነው። ወጣቶች የማህበሩ አባል መሆን ቢፈልጉ ሊያሟላቸው የሚገቡ ቅድመ ሁኔታዎች አሉ ወይ? አንድ ወጣትስ ስራ ፈጣሪ ነው ወይንም ኤንተርፕሪነር ነው የሚባለው ምን አይነት ጉዳዮችን ሲያከናውን ነው? በመጀመሪያ ደረጃ ሁሉም የሶሻል ሚዲያ ፕላትፎርሞች አሉን። በዛ ሶሻል ሚዲያ ፕላትፎርም ላይ ያወጣት ሬጂስተር ያደርጋል። ሬጂስተር አድርጎ በደንብ ስለማህበሩ እውቀቱ እንዲኖረው ነው የምናደርገው መጀመሪያ። ከዛ ያ እውቀት ካለው በኋላ የአባልነት መዋጮ ክፍያ አለ። ያንን ክፍያ መክፈል ይኖርበታል። ያው ማህበሩ እንደ ማህበር ለመቀጠል የፋይናንስ አቅም ያስፈልገዋል። የቢሮ እና የተለያዩ የባለሙያዎች ክፍያ ወጪዎች ስላለበት፣ ማለት በዛ መልኩ ይገባል። ያው ለጀማሪ ወጣቶች ማለት ነው። ካምፓኒ ያላቸው ደግሞ አመታዊ መዋጮ ያው ከነዛ ከፍ ያለ ክፍያ ነው እነዚህ የሚከፍሉት የነዛኞቹ አምስት መቶ ብር ነው። አመታዊ ክፍያ ገና በአይዲያ ደረጃ ያሉት ካምፓኒ ደረጃ ደግሞ ያሉት አመታዊ መዋጫቸው አንድ ሺ ብር ይሆንና ውል ይገባሉ ከአሶሴሽኑ ጋር ማለት ነው። ለእኛ በአጠቃላይ ያ ወጣት ስራ ፈጣሪ እኔ ሀሳብ አለኝ ብሎ ወደ ኛ ሲመጣ የትኛውንም ሀሳብ እናከብራለን። በመጀመሪያ ደረጃ ያን ሀሳብ አክብረን ተቀብለን እናዳምጠዋለን። የሀሳብ መስተካከል መስፋት ከእንደገና ደግሞ የሀሳብ እንዴት አገርን መጥቀም ይችላል የሚለው ራሱን የቻለ የቅድም እንደነገርኩ የትሬኒንግ ኤንድ ዴቨሎፕመንት ፕሮግራም አለ። ያንን ልጅ አይሆንም ብለን ብሌም አናደርገውም። እዛ ትሬኒንግ ውስጥ እንዲሳተፍ ይደረጋል። ከዛ በኋላ የሚያማክሩት ቲሞች አሉ። በዛ በቲሞቹ መሰረት ተማክሮ እሱም የዛኔ አይዲያውን ዴቨሎፕ የሚያደርግበት ወር አይዲያው ስህተትም ከሆነ ወር አይዲያው ተቀባይነትም ከሌለው ደግሞ ሌሎች አማራጮችን የሚጠቀምበትና ራሱን የሚፈልግበትን ሰልፍ ዴቨሎፕመንትና ቴክኒካል ትሬኒንጎች ይሰጡታል ማለት ነው። ስለዚህ ማንኛውም ወጣት ከአስራ ስምንት ዓመት እስከ ሰላሳ አምስት ዓመት የእድሜ ሬንጅ ውስጥ ያለ ወጣት ተቀብለን እነዚህም ትሬኒንጎች ሰጥተን በእንደዚህ አይነት መልኩ የሚሄድበትን ነው የሚሆነው ማለት ነው። ማህበራችሁ ሊሰራቸው ያቀዳቸውን ጉዳዮች ለማየት ሞክሬ ነበር። ሰፋ ያሉ ናቸው። ማህበራችሁ ገና ጀማሪ እንደመሆኑ በተናጠል ጥረት ሊያሳካቸው የማይችሉ ጉዳዮች ሊኖሩ ይችላሉ። እነሱንስ ለማሳካት ምን አማራጮችን ወይንም ደግሞ የመጠባበቂያ መፍትሄዎችን ይዛችኋል? ስለዚህ የመጀመሪያው ነገር ከባንኮች ጋር የኤምኦዩ ሚሞራንደም ኦፍ አንደርስታንዲንግ የመፈራረም ፕሮሰስ ጀምረናል። ከተለያዩ ባንኮች ጋር፣ ከመንግስት መስሪያ ቤቶች ጋር ቀጥታ ወጣቱን በተመለከተ ፕሮፖዝ አድርገን እየጠበቀን ያለ ነው እንደ ሴቶች ህጻናት እና ወጣቶች ሚኒስቴር እንደ ሚኒስቴሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ፣ እንደ የስራ እድል ፈጠራ ኮሚሽን ር ጆብ ክሬሽን ኮሚሽን የሚባለው ድርጅት እና ሌሎች ወጣቱን ተከትለው የሚሰሩ መንግስታዊም መንግስታዊም ካልሆኑ ድርጅቶች ጋር አንድ ላይ ለመስራት ፕሮሴስ እያደረግን ነው። እስካሁን ባላቸው ምላሽ ቀና ምላሽ ነው ያላቸው። እንደውም ተሰብስባችሁ ማግኘታችን ትልቅ ነገር ነው፣ ለየብቻ ብትንት ብላችሁ እኛም ማኔጅ ማድረግ ከብዶን ነበረ የሚል ምላሽ ሊሰጡን እና ፖዝቲቭ ስለተቀበሉ ነው እኛም እንደዚህ ሰፋ አድርገን እንትን ያለው የጀመር ነው ማለት ነው። ሌላው ነገር ደግሞ ምንድን ነው፣ በተጨማሪ ሲጋል እየወጣ ያለ አዲስ የስታርታፕ ህግ አለ። ረቂቅ ነው አሁን እናንተን መረጃው ሊኖራችሁ ይችላል። የስታርታፕ ላይ ረቂቅ ህግ የወጣ ህግ አለ። ያ አዋጅ አብዛኛውን ወጣ ይህንን አሁን እኔ ከላይ የገለጽኩልህን ነገሮች ፋይናንስ ለስፔሻሊ ፎከስ ያደርጋል። እንዴት አይዲያ ኢንቨስትመንት መደረግ አለበት የሚለው ነው ረቂቅ አዋጁ ያለው፣ እና ያንንም በደንብ ስለተበለከት ነው ያም ነገር መሬት ላይ መውረድ ስላለበት ያ ነገር መሬት ላይ ለመውረድም ደግሞ ቀጥተኛ እኛም ስለሚመለከትን ትልቁ እንደ ኢኒሼቲቭ ወስደን እንደዚህ ሰፋ ብለን የጀመርነው ደግሞ ሌላኛው ለእኛ በግል እንደ ፕሮሚስ የምናስበው ይሄ አዲሱን ረቂቅ የስታርታፕ ሕግ ነው ማለት ነው። ሳሚ አብዱል ቃድር፣ የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዚደንት፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ነገሮች ሁሉ እንዲገጥማችሁ መኝ እላችኋለሁ። መልካም ጊዜ ይሆንልሽ። በጣም በጣም አመሰግናለሁ። ዜዎች በጣም ፈጣሪ እናንተንም እኛን uh you work